የወጣቶች አለም በአዲስ አበባ ዩኒቨርሲቲ አብረው የተማሩ አራት ወጣት የስነ ህንጻ ባለሙያዎች ናቸው። ከአንድ ዓመት በፊት አዲስ አበባ ውስጥ ዱካ የሚል ድርጅት በጋራ መስርተው ይንቀሳቀሳሉ። ስሜ ሄኖክ ተሾመ ይባላል። የተማርኩት በአርክቴክቸር ሙያ ነው። በአሁኑ ሰዓት በዱካ ኮኦርዲኔተር እና ኮንሰልታንሲ ዳይሬክተር ነት እያገለገልኩ ነው ያለሁት። በዱካ ውስጥ የሚከሰቱት ሁሉ ነገሮች መቆጣጠረው እኔ እኔ አተሴም ታይም ደግሞ ኮንሰልታንሲ ደግሞ ለክላይንቶች ይሰጣለ ህጋዊ ጉዳዮችን መቆጣጠረው እኔን ማለት ነው በኢንዳይሬክት ምንተስኖት ጠቅጠ ይባላለው ኔ እኔም በተመሳሳይ ሙያ በአርክቴክትነት ነው የተመረኩት ከአዲስ አበባ ዩኒቨርሲቲ። በዱካ ውስጥ ዲዛይን ዳይሬክተር ነኝ። ዱካ የሚሰራቸውን ማንኛውም የኢንቴሪየርም የኤለመንትም የፈርኒቸርም ዲዛይኖች ከሆነ ያንን የዲዛይን ፕሮሰስ የምቆጣጠረው እኔ ነኝ። ዳግማዊ ጥላሁን እባላለሁ። ተመሳሳይ ሙያ ነው ያለኝ። አርክቴክት ነኝ። ዱካ ውስጥ ደግሞ ቢዝነስ ዳይሬክተር ነኝ። ክላይንቶችን ማነጋገር፣ ሀንድል ማድረግ እንደዚ ዲክተሮችን ሀንድል ማድረግ እኔ ነኝ። ማርኬቲንግ ሳይዱን፣ ዌብሳይቱን በዚህ ተመሳሳይነት ያላቸውን ነገሮች ሀንድል አደርጋለሁ። የነዚህ ወጣቶች አራተኛ ባልደረባ ኤፍሬም ሚሊዮን ይባላል። እሱ ደግሞ የድርጅቱ የቴክኒክ ተቆጣጣሪ ነው። አግኝተን ያነጋገርናቸው ግን ቀደም ሲል ራሳቸውን ያስተዋወቁን ሶስቱን የስነ ህንጻ ባለሙያዎች ነው። ከድርጅቱ መጠሪያ ስም ዱካን ጀምር። ዱካ ማለት እንግዲህ በአማርኛ ቋንቋ እንደምታቂ በአንድ ቤት ውስጥ ያለ ትንሹ ፈርኒቸር ነው ወይም መቀመጫ ነው። አዚስቴንታይም ደግሞ ዱካ እኛ የምትናደረገው ካምፓኒውን ዱካ ማለት እኛ ለመሄድ የምናስበበት ፎቶ ስፔርስ ናቸው። ዱካ ብለን ለመግለጽ ያሰብነው ማለት ነው። ዱካ ቤዚክሊ አላማው በኢትዮጵያ ውስጥ ያለውን የበቂ የፈርኒቸር እና ትክክለኛ የዲዛይን እጦት ላይ ተመስርቶ የተገነባ ካምፓኒ ነው። እንደምታውቂው ኢትዮጵያ ውስጥ ብዙ ኮንስትራክሽኖች ይሰራሉ፣ ብዙ ቤቶች ይገነባሉ። ግን አት ሴም ታይም እነሱን ሚት የሚያደርጉ ኔሴሰሪ ፈርኒቸርስ እና ደግሞ ለኔሴሰሪ ግሩፕ ታርጌት የሚያደርጉ በቂ የሆኑ ፈርኒቸሮች ሀገራችን ውስጥ የሉም። ስለዚህ ይህንን ችግር አይተን ነው ይህን ካምፓኒ ነው የመሰረት ነው። ስለዚህ ካምፓኒ የሚሰራው ቤዚክሊ ምንድን ነው? ዲዛይኖች ማለት ነው ኢንቴሪየር ዲዛይን አንደኛ፣ ኢንቴሪየር ዲዛይን እና ደግሞ ኳሊቲ እና ሎኮስት የሆኑ ፈርኒቸር ዲዛይን ለፖልዘራይት ታርጌት ግሩፕ ፕሮዲውስ አድርጎ ይሸጣል ማለት ነው። ይላል ሄኖክ። የዱካ ድርጅት ትኩረት ከህንፃ ወይም ከውጭ ውበት ይልቅ የውስጥ ውበት ላይ ነው። ይህም የቁሳቁሶቹን አቀማመጥና አይነት፣ መቅረጽ ወይም ዲዛይን ማድረግ የመሳሰሉትን ይመለከታል። ወጣቶቹ የደንበኞቹን ፍላጎት እንዴት ነው የሚያውቁት ወይም ለማሟላት የሚጥሩት? ለዚህ የስራ ድርሻ ተጠሪ የሆነው ምንተስኖት ምላሽ አለው። ክላየንትን ፍላጎቱን እንዴት ፔስቱን የምናውቅበት ለመረዳት የምንሞክርበት ቤዝ አለን። እሱም ቤዝ አርገን ነው ዲዛይኑን ለመስራት ስንነሳ፣ የዕለት ተዕለት ኑሮውን እንዴት ነው ይበልጥ የሚጠቀመው፣ ስፔስ ምንድን ነው የሚወደው፣ ቲም ወይም ከለር ምን ይሆናል ብለን፣ አቅሙ ምን ያህል ነው የሚለውን ሁሉ ካጠናን በኋላ ከክላይንቱ ጋር በሚኖርን ሪሌሽንሺፕ እነዚህን ሁሉ ካወቅን በኋላ ነው ወደ ዲዛይን የምንገባው ማለት ነው። ድረገጽ አላችሁ። ድረገጹ ላይ ያሉት ቁሳቁሶች የውጭና ዘመናዊ የሚባሉ ናቸው። ምን ያህል የኢትዮጵያ ባህል የሆኑ ቁሳቁሶችን በስራችሁ ውስጥ ለማካተት ትሞክራላችሁ? ድረገጹ ላይ የምታዩ የኢንቴሪየር ድረገጻችን ነው። ሞሮፍ የፈርኒቸር ዲዛይኖችን ወይ ፕሮቶታይፖችን የምታይበት ድረገጽ ስላልሆነ ነው። ድረገጹ የኢንቴሪየር ዱካ ኢንቴሪየርስ ነው ስሙም የሚለው የሰራናቸውን የተለያዩ የኦፊስ የሆም የሬዚደንሻል ቤቶች አንዳንድ ፋክተሪም አለን ሰራናቸው። ማንኛውም ሪሴፕሽኖች ምናምን የኢንቴሪየር ዲዛይኖችን የሚያሳዩ ስለሆኑ ነው። ግን የፈርኒቸር ዲዛይን ሴክሽኑ የሚሰራው ኢትዮጵያን ተች ያለው። በእርግጥ ኢትዮጵያን ተች በተለያየ መልክ ሊገለጽ ይችላል። ዲዛይኑን እንትን ከሰው የኛ የዱካ ተች የሚኖረት የክላያንትን ፍላጎት ተካቶበት የሚሰራ ፈርኒቸር ነው። እዚህ ድረገጹ ላይ ብዙ አታዩም። የኢንቴሪየር ስራዎቻችን መገለጫ ስለሆነ ማለት ነው። ድረገጽ ዱካን ለመመስረት ምን አነሳ ካሳችሁ አንደኛ፣ ሙያችን የተማርንበት ሙያ እንድናስተውል የሚገፋፋን ችግሮች አሉ። በህብረተሰብ ውስጥ ወይም ማርኬቱም ላይ ሊታዩ የሚችሉ ችግሮች አሉ። አንድ ሰው ቤት ሰርቶ ከጨረሰ በኋላ ትንሽም ቤት ጠባብም ቤት ይስራ ሰፊም ቤት ይስራ ትልቅ ቤት ስራ መኖሪያ የሚያርገው ምን የሚያርገው ለሱ ለፈለገው ተግባር የሚውሉ ቁሳቁሶች አያገኙም። አቬለብል የሆኑት ወይም ገበያው ላይ ያሉት ተመሳሳይ ፈርኒሸሮች ናቸው እና ሁሉም ሰው ግን በፈለገው መጠን ወይም ሳይዝ በፈለገው ገንዘብ ወይም በአቅሙ ለራሱ በሚስማማ መልኩ ማግኘት አለበት የፈለገውን እቃ። ይህንን በምንመለከትበት ጊዜ ለምን ለህብረተሰቡ እንደዚህ ካስተማይዝድ የሆኑ እቃዎችን እየሰራን ለምን አናቀርብም? የሚል ሀሳብ ተነሳ። ዲስከስ በምናደረግበት ጊዜ ደግሞ በምንማርበት ወይም በምናጠናበት ጊዜ ይህንን ሪያላይዝ ለማድረግ ወይም ይህንን ለመተግበር የሚያስችሉን አቬላብል ቴክኖሎጂዎች አሉ። ነገር ግን እየተጠቀሙባቸው አይደለም። እኛ ግን ይህንን ተጠቅመን ለምን ህብረተሰቡ አቬይላብል አናደርጋቸውም የሚል ሀሳብ ጸንሰና በመካከላችን ይህንን እውን ለማድረግ እንግዲህ አንድ ዓመት ሞልቶናል እየተንቀሳቀሰ እንገኛለን። እሺ ወደ ዳግማዊ ልለፍና፣ ዳግማዊ ስራህ ከደንበኞች ጋር ያገናኘሃል እና እነማን ናቸው ደንበኞቻችሁ? ያው ቤዚካሊ እኛ ታርጌት የምናደርጋቸው ማለት ነው እነዚህ ኮንዶሚኒየም ላይ የሚኖሩትን ሰዎች ነው እና በቃ ስሞለር ስፔስ ነው ማለት እነሱ ያላቸው እና ለእነሱ ፊት የሚያደርግ? ፈርኒቸሮችን ነው እዛ ማርኬት ላይ ኢንትሮዱስ ማድረግ እንፈልገው እና ማርኬታችንም እነሱ ላይ ቤዝ ያደረገ ነው። ፕላስ ደግሞ ፖፕሌሽኑ በቃ አብዛኛው አሁን ኦልሞስት ቤዝዶን ከረንት ዳታ ወደ ዋን ፖይንት ኤይት ሚሊዮን ሰው እንትን ላይ አለ ማለት ይሄ ሶሻል ሚዲያ ላይ አለ። እና እሱ ላይ ታርጌት አድርገን ፕላትፎርማችንን ኢንትሮዱስ እያደረግን ነው። ደንበኞቻችሁ በብዛት የኮንዶሚኒየም ባለቤቶች እንደሆኑ ነው የገለጽክልን። ዋጋችሁ ምን ይመስላል? ሲ ደግሞ ስለሱ አውረን አሁን ሶሳይቲው ፕሮዳክቶቻችንን ወስዶ ቴስት አርጎ እንደዚህ አይነት ክፍል ላይ ያለ ነው እና ዋጋም ላይ እንደዚህ ያወጣ ነው። እንትን የለም፣ ስኬል የለም፣ ግን አሁን ፕሮሰስ ላይ ነን። ኢምፖርትድ ፈርኒቸር ማርኬት በጣም የወረደ ነው የሚሆነው ማለት አንደኛውም ምን አላማችን እሱ ነው። ኮስት ኢፌክቲቭ ማቴሪያልም ኤፊሽንት የሆነ እንደዚህ እንደዚህ የሚሉ ዲዛይን ኮንሰፕቶች ስላሉን አንደኛውም እንትናችን ይሄ ነው። አብዛኛውን ጊዜ ጠባብ ለሆኑ ክፍሎች የሚስማሙ ቁሳቁሶች በሀገሪቱ ገበያ ላይ ማግኘት ከባድ ሆኖ አግኝተነዋል ይላሉ የስነ ህንጻ ባለሙያዎቹ። ታዲያ ኢትዮጵያ ውስጥ ስራቸውን እስካሁን ምን ያህል እውን ማድረግ ችሏል? ሄኖክ፣ እንቅፋቶች አጋጥመውናል። ግን አሁን ለእኛ ኤስቲሜሽን አትሊስት ለመድረስ ካሰብነው ኦልሞስት አርባ አምስት ፐርሰንቱን አገባደናል ብለን እናስባለን። በእኛ ግምት ማለት ነው። ግን የተወሰኑ ብዙ ቻሌንጆች ሲል ሴት አድርገናል፣ በዚህ በዚህ ጉዞችን ውስጥ ማለት ነው። ከውስጥ ከሚደረጉ ዲኮሬሽኖች ወይም ጌጣጌጦች ወይም የባለቤቱን ፍላጎት መሰረት ያደረጉ ነገሮች ጋር የተያዘ ነገር ስለሆነ እኛ ቢዝነስ ሞዴላችን ላይ አንድ ሰው እኛ ጋር ሲመጣ ሁለቱንም ነገር ከኛ እንዲያገኝ ነው የምንፈልገው። ያለውንም ቦታ በደንብ አጥንተንነት ለሱ ተገቢውን የሆነ ውስጣዊ ውበት የሚሰጥ ኢንቴሪየር እንሰራለታለን ከዛ ደግሞ ለሱ ላለበት መኖሪያ አካባቢ የሚሆን ትክክለኛውን ፈርኒቸር ደግሞ የቤት ቁሳቁስ ለዛ ስፔስ የሚሆን እናዘጋጅለታለን ማለት ነው። ይሄ ነው በእኛ እምነት ትልቁ እኛ ሀገር ያለው ችግር ይሄ ነው ብለን ነው የምናስበው። አንድ ድርጅትን መክፈት ወይም መመስረት ቀላል አይመስለኝም። ወጣት ነበራችሁ ወይም ናችሁ። ማናገዛችሁ መጀመሪያ ሀሳቡን ካመነጨን በኋላ ቦታ ማግኘትና የንግድ የአማካሪ አገልግሎት አላገኘንም ነበር እና እንደተወሰነ ጊዜ በራሳችን ነበር ዝም ብለን የቻለውን አማራጭ እየፈለግን የነበረው። ግን በአጋጣሚ ሆኖ አንድ አይሳዲስ የሚባል ድርጅት ነበር እንትን ኦርጋናይዜሽን ናቸው እና እነሱ የሚሰሩት ምን መሰለሽ፣ እንደዚህ የሀሳብ ኖሯቸው ግን እገዛ የሚፈልጉ ሰዎችን እንትን ማለት ነው በቢዝነስ ምክርም በቦታም ትክክለኛ ሰዎች ጋር በማገናኘትም ይረዳሉ ሰዎች ማለት ነው። እንደ ድንገት እኛም ማግኘናቸው እና እነሱ እኛን ተቀበሉን፣ ሀሳባችንንም ተቀበሉን። ከዛ የቢዝነስ ማማከር አገልግሎትን ሰጡን። ለተወሰነ ጊዜ እነሱ ቦታ ቁጭ ብለን መገናኛ ቦታ ማለት ነው ቁጭ ብለን እዛው ለመስራት ጋር ሰጡን። ከቢዝነስ ጋር የተያያዙ ብዙ ገዛዎች አድርገውልናል። ትክክለኛው መንገድ ላይ እስክንመጣ ድረስ ማለት ነው። ሌላውም በራሳችን ፈርዘር ሄደን ማለት ነው። የወጣቶቹ የወደፊት አላማስ ምንድን ነው? ምን ተስኖት ዱካ ከተጀመረም ጀምሮ እንደ ራእይ አሁንም እንደ ራእይ ይዘው የሚንቀሳቀሰው ምንድን ነው? እነዚህ ፕሮዳክቶች የሰውን ፍላጎት ያሟሉ እንዲሆኑና በዲዛይንም ደረጃ ስታንዳርዳቸውን የጠበቁ ሆነው እንዲመረጡና እንዲዘጋጁ ይፈልጋል። አሁንም እነዚህን ቴስት እያደረገ ነው ያለው። ወደፊት ደግሞ እነዚህን በብዛት በማምረት የተጠቃሚውን ፍላጎት ለማርካት እና በክላየንት ቤዚስ አንድ ሰው ሲመጣ፣ ሁለት ሰው ሲመጣ ሳይሆን ለሰፊው ህብረተሰብ አቅርቦ ኢምፖርት የሚደረጉትን ፈርኒቸሮች ለማስቀረት እና በሀገራቸው ምርት ኮርተው እየተጠቀሙ ሙሉ እስታንዳርዳቸውን የጠበቁ ፕሮዳክቶችን አምርቶ ለህብረተሰቡ በሰፊው ማቅረብ ይፈልጋል። ወደፊት አራት የስነ ህንፃ ባለሙያዎችን እና ዱካ የተሰኘው ድርጅታቸውን ያስተዋወቀን የዛሬው የወጣቶች ዓለም ዝግጅት በዚሁ ይጠናቀቃል። ልደት አበበ ነኝ ጤና ይስጥልኝ።